የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ ማክሰኞ ምሽት ታኅሳስ 30 2011 ዓ.ም ምሽት ዝግጅቶችን ይዤ አብሬያቸው የማመሸው ጽዮን ግርማ ነኝ። ክልላዊና ብሔር ተኮር ሚዲያ ለሀገር ስጋት እና እድል ነው ተባለ። በስራቸው ላይ የዛን ማህበረሰብ ውክልና ብቻ ይዘናል ብለው ስለሚያስቡ እንደ አጠቃላይ የማህበረሰብ ድምፅን ከማስተጋባት እና የጋዜጠኝነት መርሆችን ከመጠበቅ ባለፈ ባፈነገጠ መልኩ በደንብ የአቀንቃኝነት ሚና ነው የሚኖራቸው። አሁን እየሆነ ያለውን ብንመለከተው የብሄር ተኮር ሚዲያዎች በደንብ እየተስፋፉ መጥተዋል። የነበሩት ሚዲያዎች ደግሞ በክልል መንግስታት የተደራጁ ሚዲያዎችም ወደ ብሄር ሚዲያነት እየተቀየሩ ነው፣ ትራንስፎርም እያደረጉ ነው። የኢትዮጵያ ሚዲያ ኃላፊነቱና ነፃነቱ መንገዱን ማን ይደልድለው በሚል ርዕስ ከተካሄደ ውይይትን ተከትሎ የተደረገ ሌላ ውይይት ነው። ሙሉ ዝግጅቶችን ይዘናል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አስተዳደር ሀገሪቱ ከሜክሲኮ ጋር የምትዋሰንበትን የደቡብ ድንበር አካባቢ ያለው ሁኔታ የማይቀየር የሰብአዊና የብሔራዊ ጸጥታ ቀውስ ነው ብለውታል። ይህንንም የተመለከተ ዘገባ ይኖረናል። ሌሎች ዘገባዎችም ሰዓት ከበቃን ይዘንላችሁ የምንመለስ ይሆናል። ጋቢና ቪኦኤ አብራችሁን ቆዩ። ዜና እናስቀድም። አጠርላሉ። ዓለም አቀፍ ዜናዎቻችን በድጋሚ ተመልሼ መጥቻለሁ። ከፊል ራስ ገዝ የሆነው ፑንትላንድ የሶማሊያ የእቅድ ሚኒስቴር የነበሩት ሰኢድ አብዱላሂ ዴኒን በፕሬዚዳንትነት መረጠ። ዴኒ ከ66 የክልላዊ ምክር ቤት አባላት ድምጽ 35 በማግኘት የፕሬዚዳንቱን ውድድር ዛሬ አሸንፏል። ሌሎች ሀያ ተወዳዳሪዎች ያሸነፉት የቀድሞ የፑንትላንድ የስለላ ክፍል ኃላፊ የነበሩት ጄኔራል አሳድ ኦስማን አብዱላሂ 31 ድምፅ አግኝተዋል። የ52 ዓመት እድሜው አዲስ ፕሬዚዳንት በግዛቲቱ የትምህርት ይዘት በማጠናከር ሚናቸው እንደሚታወቁም ተገልጿል። ትምህርት ቤቶችና ዩኒቨርሲቲዎች እንዲከፈቱ በማድረግ ረድተዋል። አቻምና ለሶማሊያ ፕሬዝዳንትነት ተወዳድረው እንዳልተሳካላቸውም ታውቋል። የዩናይትድ ስቴትስ ሚኒስትር ዊልበር ሮዝ የዩናይትድ ስቴትስ ቻይና የንግድ ስምምነት ላይ ለመድረስ የሚችሉበት በጣም ጥሩ እድል አለ ብለዋል። እንዲህ አይነቱ ስምምነት ሁሉን ሁሉንም ቁልፍ ጉዳዮች ያሉትን ይመለከታል የሚል ተስፋ እንዳላቸውም ሮዝ ሲኤንቢሲ ለተባለው የቴሌቪዥን ጣቢያ ተናግረዋል። ዩናይትድ ስቴትስና ቻይና ትላንት ቤይዥንግ ላይ የንግድ ንግግርም ጀምረዋል። ሁለት ከዓለም በኢኮኖሚ የበለጸጉ ሀገሮች ከቅርብ ሳምንታት ወዲህ የዓለም ገበያዎችን ያመሱትን የቀረጥ ጠበቦችን ለመፍታት እየሞከሩ ነው። የቻይና የኢኮኖሚ ኃላፊ ሊዩሂ ተደራዳሪዎቹን ለማበረታታት ሲሉ ወደ ስብሰባው ብቅ ማለታቸውም ተገልጿል። ይህም የስብሰባ አጀማመር መልካምነትን ያመለክታል ተብሏል። በዩናይትድ ስቴትስ ከፊል መንግስት የመዝጋት የመንግስት ስራ መዘጋት ሶስተኛ ሳምንቱን በያዘበት በአሁኑ ወቅት ከሜክሲኮ ጋር በሚዋሰነው ድንበር ላይ ግንብ የመስራት አላማቸውን ለማሳካት ሲሉ የአስቸኳይ ጊዜ አዋጅ ሊያውጁ እንደሚችሉ ፕሬዚዳንት ትራምፕ ተናግረዋል። ትራምፕ ግንብ ለመገንባት የአስቸኳይ ጊዜ አዋጅ ማወጅ ይችላሉን ለሚለው ጥያቄ መልሱ ይችላሉ ነው። ነገር ግን ብዙውን ጊዜ ከአስቸኳይ ጊዜ አዋጆች ጋር የሚያያዝ ሁለንተናዊ ስልጣን ላይኖራቸው ይሉ ይችላል። የዩናይትድ ስቴትስ ምክር ቤት በፕሬዚዳንቶች የሚታወጀው የአስቸኳይ ጊዜ አዋጆችን ለመቆጣጠር የሚያስችለውን ህግ እንደ አውሮፓውያን አቆጣጠር በ1976 ዓመተ ምህረት አውጥቷል። በዚህ ህግ መሰረት ትራምፕ ስላቀዱት የአስቸኳይ ጊዜ ስልጣን የሀገሪቱ ምክር ቤትንና ህዝቡን ማሳወቅ ይኖርባቸዋል። በተጨማሪም የአስቸኳይ ጊዜ አዋጅ መቀጠል አስፈላጊነትን ለማየት ሲባል የምክር ቤት አባላት በየስድስት ወራቱ ይሰበሰባሉ። ትራምፕ አስቸኳይ ጊዜ ለማወጅ የፈለጉት በደቡባዊ ድንበር ለመግባት የሚሞክሩት ፍልሰተኞች፣ ወንጀለኞች፣ ህገወጥ ሰው አሸጋጋሪዎች፣ ሱስ አስያዥ እጽ አሸጋጋሪዎች ይገኙበታል በማለት የሰብአዊና የብሔራዊ አስቸኳይ ሁኔታ ነው ሲሉ ባለፈው ወር ተናግረዋል። ይህንን የሚነቅፉ ሰዎች ግን አስተዳደሩ ለሚለው ማስረጃ የለም በማለት አይቀበሉትም። ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖሜ በመካከለኛው ምስራቅ ለአንድ ሳምንት ያህል በሚካሄዱት ጉብኝት የሚያተኩሩት በኢራንና ና እስላማዊ መንግስት ነኝ በሚለው ጽንፈኛ ቡድን ላይ መሆኑ ታውቋል። ፖሜ ዛሬ ዮርዳኖስ ከመግባታቸው በፊት ዩናይትድ ስቴትስ ለክልሏ እስላማዊ መንግስት ነኝ የሚለውን ቡድን ለማሸነፍ የኢራን መንግስት የማናጋት ተግባር ያሉትን ለመቋቋም አሜሪካ ቁርጠኛ መሆኗን ግልጽ መልእክት ለማስተላለፍ እፈልጋለሁ ብሏል። የትራምፕ አስተዳደር ሶሪያ ውስጥ ያሉትን ሁለት ሺህ ወታደሮችን ለማስወጣት ስላቀደበት የሶሪያ ሁኔታ ከዮርዳኖስ መሪዎች ጋር እንዲነጋገሩ ይጠበቃል። ግብፅን፣ ባህሬንን፣ የተባበረው የአረብ ኤምሬቶችን፣ ሳውዲ አረቢያን፣ ኦማንና ኩዌትንም ይጎበኛሉ ተብሏል። በመጨረሻም የሰሜን ኮሪያው መሪ ኪም ጆንግ ኡን ከፕሬዚዳንት ሺ ዢንፒንግ ጋር ለአራት ቀናት ያህል ለመነጋገር ቻይና ገብተዋል። አድማጮች ለሰዓቱ የያዝኳቸው አጠር ያሉ ዓለም አቀፍ ዜናዎቻችን እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። Yeah, now go watching it. He got a lot of labrin. Can't miss each other. Let's cross boundaries together. የምትከታተሉት ከአሜሪካ ድምፅ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። ወደ መጀመሪያው ዘገባችን እናልፋለን። ይህን ዘገባችንን ሊያደርሰን ሰለሞን አባተ እዚህ ስቱዲዮ ይገኛል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አስተዳደር ሀገሪቱ ከሜክሲኮ ጋር የምትዋሰንበትን የደቡብ ድንበር አካባቢ ያለው ሁኔታ የማይቀር የሰብአዊና የብሔራዊ ጸጥታ ቀውስ ነው የሚል እምነት ለማስረጽ በብርቱ እየከፋ መሆኑ ተገልጿል። የፕሬዚዳንቱ አቋም ከሕዝብ እንደራሴዎች ጋር ለገቡበት የወሰን አጥር ግንባታ ሀሳባቸው ድጋፍ ለማግኘት እንደሆነ ነው የሚሰማው። በዚሁ በፕሬዚዳንቱና በእንደራሴዎቹ መካከል በተፈጠረው ፍጥጫ ምክንያት የዩናይትድ ስቴትስ መንግስት በከፊል ከተዘጋ ዛሬ አምስተኛ ቀኑን ደፍኗል። ማይክል ብራውን ያጠናቀረውን ዘገባ ሰለሞን አባተ ያቀርበዋል። አመሰግናለሁኝ። ዛሬ ሶስተኛ ሳምንቱ ላይ ይገኛል፣ መስሪያ ቤት ከተዘጋ። ፕሬዚደንት ትራምፕ ይህንኑ የደቡብ ድንበር ግንብ ሐሳባቸውን ለማስረገጥ አስበውታል የተባለ ንግግር ዛሬ ምሽት ላይ በቴሌቪዥን ያደርጋሉ ተብሏል። ከነገ በስቲያ ሐሙስ ደግሞ ወደ ወሰኑ አካባቢ እንደሚሄዱ ተነግሯል። በሌላ በኩል ግን የተወካዮች ምክር ቤቱ ለፕሬዚደንት ትራምፕ የጠየቁትን የግንብ ማሰሪያ ወጪ ከፈቀደላቸው የተሳሳተ እርምጃ ይሆናል ሲሉ ዛሬ ኒውዮርክ ላይ ለተሰበሰቡ ታዳሚዎች ንግግር ያደረጉት የሕግ መወሰኛ ምክር ቤቱ ዴሞክራቲክ መሪ ቻክ ሹመር ተናግረዋል። ሀገር ማስተዳደር እንዲህ አይደለም አሉ ቻክ ሹመር። ቡጢ ጨብጠህ ጠረጴዛ እየደበደብክ እኔ ያልኩት ካልሆነ እያልክ ለሚሊዮኖች መጎዳት ምክንያት በመሆን አይደለም። ሕገ መንግሥቱ እንዲያ አይልም ሲሉ ቀጠሉ ሴነተር ሹመር። ምርጫዎች መዘዝ እንዳላቸው ይታወቃል። ሪፐብሊካኑ የሕግ መምሪያውንም የሕግ መወሰኛውንም ተቆጣጥረው በነበሩበት ጊዜ እንኳ ፕሬዚደንቱ ይህንን ግንብ የማቆም ሐሳባቸውን ማጸደቅ አልቻሉም ምክንያቱም መጥፎ ሐሳብ መሆኑን እንደራሲዎቹ እያውቁ ስለ ነበረ ነው ሲሉ ቀጠሉ ሹመር። አሁን ታዲያ ምንም እንኳ ፕሬዚደንቱ ባለፈው ምርጫ የሕዝብ ይሁንታ ተነፍገው የተወካዮች ምክር ቤቱን ከእንግዲህ ባይቆጣጠሩትም መንግሥቱን ዘግተውታል ብለዋል። በፕሬዚደንቱና በእንደ ራሲዎቹ መካከል በተፈጠረው መፋጠጥ መንግሥቱ ከተዘጋ ወደ ሦስተኛ ሳምንቱ ቢገባም እስካሁን ከተካሄዱ ድርድሮች የተጨበጠ ተስፋ ሰጪ ውጤት የለም። የዩናይትድ ስቴትስን ሩብ መንግሥት የዘጋው የአሁኑ ሁኔታ ወደ ፍጻሜው የሚጓዝበት አዝማሚያም እየታየ አይደለም። ስምንት መቶ ሺህ የሚሆኑ የዩናይትድ ስቴትስ መንግሥት ሠራተኞች አንድም ከሥራቸውና ከክፍያ ውጭ ሆነዋል፣ አሊያም ያለ ክፍያ እየሠሩ ናቸው። ሰለሞን በጣም እናመሰግናለን ለሪፖርቱ። ዛሬ እስቲ አያይዘህ ስቱዲዮ ስለመጣህ ዛሬ የሚጠበቅ ነገር አለ። ይህንን በተመለከተ እንግዲህ ጀንዋሪ ወይም ጥር ስምንት ነው እና ዛሬ የሚጠበቅ ነገር አለ። ዛሬ ከነዚህ መሪዎች ንግግር የሚጠበቅ ምንም ነገር የለም። ትልቁ የሚጠበቀው ነገር ፕሬዚደንት ዶናልድ ትራምፕ ሀሳባቸውን እንዴት ማስኬድ እንደሚፈልጉ ዛሬ ማታ በሚያደርጉት የቴሌቪዥን ንግግር ያሳውቃሉ ተብሎ ነው የሚታሰበው። አሁን ባለው ሁኔታ ግን ሁለቱም ወገኖች በምንም ሁኔታ እየተቀራረቡ አይደሉም። ፕሬዚደንቱም የአምስት ነጥብ ስድስት ሚሊየን ክፍያ አምስት ነጥብ ስድስት አምስት ነጥብ ሰባት ቢሊየን ዶላር ክፍያ እንዲፈቀድልኝ ጠይቀዋለሁ ብለዋል። ዴሞክራቶቹ የህግ መወሰኛ ምክር ቤት አባላት ደግሞ የአንድ ነጥብ ሁለት አምስት ቢሊዮን ዶላር ወጪ ለሌሎች አጥር ላልሆኑ ማለት ነው የወሰን ደህንነት ማስጠበቂያ ስራዎች እንፈቅዳለን ብለዋል። እስካሁን ሁለቱም ወገኖች እጃቸውን መስጠት አልፈለጉም። በነገራችን ላይ ከነገ ወዲያ የመንግስት ሰራተኞች የክፍያ ቀን ነው። የአሁኑ ክፍያ ሳይዘለል አይቀርም እየተባለ ነው። አዎ እንግዲህ ስምንት መቶ ሺህ ሰራተኞች ያለ ክፍያ እየሰሩ ናቸው። በብዙ አካባቢዎች ብዙ የመንግስት ሰራተኞች ቅሬታቸውን እየገለጹ ነው። በአንዳንድ አካባቢዎች እንደውም በኮንትራት ለመንግስት የሚሰሩ ሰዎች ፍቃድ እየጠየቁ የህመን ፍቃድ እየጠየቁ በገፍ እየወጡ ናቸው ተብሏል። ያለ ክፍያ የሚሰሩት ማለት ናቸው ወይም ደግሞ ከዚህ ከመውጣቱ ውጭ እንዲሆኑ የተደረጉ ሰራተኞች፣ በተለይ ደግሞ በአየር ትራፊክ ላይ የሚሰሩ ብዙ ሰራተኞች፣ ሰሞኑን በመቶዎች የሚቆጠሩ ሰራተኞች ሰሞኑን አሞናል ብለው ከስራቸው ቀርተዋል። አንዳንዶቹም ሌላ ስራ እየፈለጉ እንደሆነ እየገለጹ ናቸው። እስቲ እኛም እየተከታተልን እንግዲህ፣ ሰለሞን አንተም እየተከታተልክ ለአድማጮቻችን ታቀርብልናለህ። እናመሰግናለን ለዛሬው ስቱዲዮ ስለተገኘ መልካም መልካም ቆይታ የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪዮኤ ዝግጅታችንን። ወደ ተከታዩ ዘገባችን እናልፋለን። ክልላዊና ብሔር ተኮር ሚዲያ ለአገር ስጋትና እድል ነው ተባለ። መንግስትና ሚዲያ አሁን ያለውን መልካም አጋጣሚ በአግባቡ እንዲጠቀሙበትም ጥሪ ቀርበዋል። እነዚህ ሀሳቦች የተነሱት የኢትዮጵያ ሚዲያ ኃላፊነቱና ነጻነቱ መንገዱን ማን ይደልድለው በሚል ርዕስ በተካሄደው ውይይት ነው። ውይይቱን የተከታተለው ግርማቸው ከበደ ተከታዩን ዘገባ ልኮልናል። በኢትዮጵያ ሳይንስ አካዳሚ አዘጋጅነት በተካሄደው ውይይት የመነሻ ሀሳብ ያቀረቡት የአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ቤት መምህሩ ረዳት ፕሮፌሰር ጌታቸው ድንቁ ህብረተሰቡ ከጋዜጠኝነት ስለሚጠብቃቸው ኃላፊነት ማብራሪያ ሰጥቷል። ዜጎችን ማገልገል ተቀዳሚ ዓላማው ያደረገ ሀቅን ሳያዛባ የሚያቀርብ ሚዛናዊ የሆነ የመረጃ ትክክለኝነትን የሚያረጋግጥ ጋዜጠኝነትን ህብረተሰቡ እንደሚጠብቅ የተናገሩት መምህሩ ሚዲያው ከዚህ ያለፈ ኃላፊነት እንዳለበትም አሳስበዋል። ህብረተሰብ ችግር በገጠመው ጊዜ ወደ ክፋት መንገድ ከሚገፋፋው ፣ ስሜታዊ ከሚያደርገው ይልቅ ሊደርስ ያለውን ችግር የሚቀርፍለትንም እንዲሆን ጋዜጠኝነትን ይጠብቃል። ከዛም ባሻገር ደግሞ በዴሞክራሲ ስርዓት ውስጥ የሙግት መድረክ ሆኖ የተለያዩ ሀሳቦች የሚንሸራሸሩበት እንዲሆኑም ይጠብቃል። ከዛም ባለፈ ደግሞ የተለያየ ፍላጎት ካላቸውና አንዳንዴም ጉልበተኛ ከሆኑ አካላት እንዲጠብቀውም ህብረተሰቡ ጋዜጠኝነትን ይጠብቅበታል። የማህበረሰባዊ ኃላፊነት ባህል በጋዜጠኝነት ውስጥ እንዲዳብር ህብረተሰብ ይጠብቃል። ነፃ ያልሆነ እና ማህበረሰባዊ ኃላፊነትን የማይወጣ ሚዲያ አደጋው የከፋ እንደሚሆንም ተናግረዋል። ታዳጊ ዲሞክራሲ ስር እንዳይሰድ እና ለሚዛናዊነት መቀጨጭም ምክንያት ይሆናል። ያልዳበረና ያልበሰለ ጋዜጠኝነት ጽንፍ የረገጠ የሚዲያ አሰራር በመፍጠር የሀሳብ ብዝሃነት ይጋፋል። የፖለቲካ ኢኮኖሚ ንቃቱ የተጓደለ ህብረተሰብ ይፈጠራል። እንዲህ አይነት ህብረተሰብ ደግሞ ሲፈጠር መልሶ ለጭቆና ምቹ ሆኖ ይገኛል። በተለይ ህብረት ህብረ ብሔራዊ በሆነች ኢትዮጵያ ማብቂያ ወደሌለው የእርስ በርስ ጦርነት ሊያስገባ ይችላል። የኢትዮጵያን የሚዲያ ታሪክ በወፍ በረር የቃኙት የጋዜጠኝነት መምህሩ ከ1983 ዓ ም እስከ 1984 ዓ ም ድረስ ሚዲያው የጫጉላ ጊዜ ላይ ነበር። አሁን ያለንበትን ጊዜን ለመግለጽ ጠንካራ ድምዳሜ ላይ ለመድረስ ቢያስቸግርም ተመሳሳይ የሽግግር ወቅት ላይ እንደሚገኝ መገመት እንደሚቻል በተለይ ለአሜሪካ ድምፅ ተናግረዋል። ምንድን ነው በአጠቃላይ ያው መልካም ነው የሚል ከፈት ብሏል የሚል ነገር አለ። ከይዘቶችም አንጻር ከአቀራረብም አንጻር ስናይ ሻል ያሉ ነገሮች እየታዩ ነው። ስለዚህ ይሄ ምን ያክል ይቀጥላል የሚለውን ከአሁኑ መናገር ስለማይቻል የጫጉላ ጊዜ ነው ብሎ ሌላ የጫጉላ ጊዜ ነው ብሎ ማሰብ ይቻላል። በውይይቱ ተሳታፊ የነበሩት የአዲስ አበባ ዩኒቨርሲቲ ጋዜጠኝነትና ኮሚኒኬሽን ትምህርት ቤት መምህር ዳግም አፈወርቅ አሁን ሚዲያዊ የጫጉላ ጊዜ ላይ ይገኛል ለማለት የሚና ለውጥ ያደርጋል ወይም አያደርግም የሚለውን ጊዜ ሰጥቶ ማየት እንደሚያስፈልግ ያምናሉ። ሆኖም በፖለቲካ ለውጥ ወቅት የሚታዩ ድክመቶች ሚዲያው እያጋጠመው እንደሆነ ይናገራሉ። እንደዚህ አይነት የጫጉላ ጊዜ ብዙ ብዙ ድምጾች ስለሚከፈቱ በተለይ በፖለቲካ ለውጥ ውስጥ ድምጻችን ይሰማል፣ ሊሰማ ይገባል ብለው የሚያስቡ የማህበረሰብ ክፍሎች ስለሚኖሩ እነሱን እንወክላለን የሚሉ ሚዲያ የሚከፍቱ ግለሰቦችና ድርጅቶች ይመጣሉ። እነሱ ደግሞ በስራቸው ላይ የዛን ማህበረሰብ ውክልና ብቻ ይዘናል ብለው ስለሚያስቡ እንደ አጠቃላይ የማህበረሰብ ድምጽን ከማስተጋባትና የጋዜጠኝነት መርሆዎችን ከመጠበቅ ባለፈ ባፈነገጠ መልኩ በደንብ የአቀንቃኝነት ሚና ነው የሚኖራቸው። አሁን እየሆነ ያለውን ብንመለከተው የብሄር ተኮር ሚዲያዎች በደንብ እየተስፋፉ መጥተዋል። የነበሩት ሚዲያዎች ደግሞ፣ በክልል መንግስታት የተደራጁ ሚዲያዎችም ወደ ብሄር ሚዲያነት እየተቀየሩ ነው፣ ትራንስፎርም እያደረጉ ነው። ይሄ አይነት ችግር አለ። ስለዚህ በዚህ መሀል የጋዜጠኝነት መርሆች ይጣሳሉ። አጠቃላይ እንደ ሀገር የሌሎች ቡድኖች የሌሎች ብሔሮች ድምጽ መሰማት ሲኖርባቸው እየተረሱ ይሄዳሉ። ስለዚህ የፖለቲካ ለውጡም አቅጣጫውን ሊስት ይችላል ማለት ነው። ብሔር ተኮር የሆኑ ሚዲያዎች እያደጉ መጥተዋል ያልኩት እነዛን የብሔር ተኮር ሚዲያዎች የከፈቷቸውና በባለቤትነት እያስተዳደሯቸው ያሉት ዋና ልምዳቸውም በትምህርት ዝግጅታቸውን በምንም ብታስበው ጋዜጠኞች አይደሉም። በአቀንቃኝነት የቆዩ አክቲቪስት የነበሩ ናቸው። ቀጥታ ወደ ሚዲያ ስራ ሲገቡ ስለ ጋዜጠኝነት ስነ ምግባር አያውቁም፣ ስለ ጋዜጠኝነት የሙያ ደረጃዎች አያውቁም። ስራዎቻቸው በሙሉ የሚቃኙት በአቀንቃኝነት መርሆች እና በአቀንቃኝነት ልምድ ነው የሚሆነው። ያ ሲሆን ቅድም እንዳልኩት ለምሳሌ በአንድ ጉዳይ ላይ አዘጋገባቸው የሚሆነው ያ እወክለዋለው ችግሩ እንዲፈታለት ፈልጋለሁ የሚሉትን አካል ጉዳይ ማቀንቀን ብቻ ነው የሚሆነው። በጋዜጠኝነት ደግሞ ሚዛንን መጠበቅ፣ ሀቀኛ መሆን፣ ትክክለኝነትን ማረጋገጥ፣ ለሁለት አካላት እኩል የሆነ እድል መስጠት የሚባሉ መርሆችን ይጥሳል። ይሄ በመሰረታዊነት ስለዚህ ሞር የአቀንቃኝነት ስራ ነው የሚሰሩት። ምናልባት በህግ ጋዜጣ ከፍቶ የአቀንቃኝነት ሚናን መወጣት ክልክል ላይሆን ይችላል። በጋዜጠኝነት የሙያ ደረጃ ስንቃኘው ግን የምንፈልገውን አይነት የዲሞክራሲ ስርዓትና የሚዲያ ባህል ዲሞክራሲያዊ የሚዲያ ባህል ለመገንባት ግን አያስችልም። ለዛ ነው አሁንም የአጠቃላይ የኢትዮጵያን ማህበረሰብ ድምጽ አለማስተጋባት፣ አርእስቶችን በጣም ሰንሴሽናላይዝ ማድረግ፣ ማጮህ የሚታዩት አላማቸው የዛን ቡድን ሀሳብ ብቻ ማቀንቀን ስለሆነም ጭምር ነው እና በጣም አስቸጋሪ ነው። ረዳት ፕሮፌሰር ጌታቸው ግን ብሔር ተኮር ሚዲያዎች ስጋት እንደሚፈጥሩ ሁሉ መልካም እድልን ይዘው ይመጣሉ ብለዋል። ከውይይቱ በኋላ ለአሜሪካ ድምፅ በሰጡት አስተያየት ምንድን ነው እንደድሉ፣ ከተደራሽነት አንጻር ብዙ የህብረተሰብ ክፍሎች በሚረዱት ቋንቋ ስለ አካባቢያቸው በሆነ ነገር ላይ ትኩረት የሚያደርግ ይዘትን የሚያመነጩ ሚዲያዎች ብዙ አልነበሩም። በማዕከል አካባቢ የተወሰነ እነሱም ደግሞ በማዕከል ላይ የተወሰኑ ተደራሽነታቸው ሊሚትድ የነበሩ ነበሩ። ስለዚህ ይሄ ወደ ሁሉም የአገሪቷ ክፍሎች የሚዲያ ስርጭት መድረሱ በጎ ነው። ሰው በሚገነዘበው ቋንቋ ሚዲያን ማግኘት መጀመሩ በጎ ነው። የሚመለከተው ጉዳይ ላይ የሚያሳትፈው ነገር ላይ ሚዲያን ፕሮዳክት ማግኘቱ በጎ ነው። ነገር ግን አዘጋገቡ ላይ በተለይ እኛ ሀገር አሁን እንግዲህ የክልል አደረጃጀት ስላለ ይሄ የክልል አደረጃጀት ደግሞ መሰረት ያደረገው የጎሳን፣ ብሔርን፣ ብሔረሰብን ስለሆነ ይሄ ሚዲያው እሱን መስመር ተከትሎ ከሄደ እና ፍሬም በሚያደርግበት ጊዜ መልእክቶቹን በሚቀርጽበት ጊዜ ለዛ ላቋቋመው ክልል ወገንተኝነቱን በተደጋጋሚና በግልጽ የሚያሳይ ከሆነ አገራዊ የሆነውን የጋራ የሆነው ራዕይ ለማራመድ ይቸገራል ወይም ሁለቱ ነገሮች ይጋጩበታል እና ይሄ ደግሞ ሄዶ ሁሉም በየጓዳው የራሱን ነገር የማድረግና ለአንድ ሀገር ግንባታ አብሮ የመኖር ነገር አስተዋጽኦ የሚጠበቅበትን ያክል ሳያደርግ ይቀራል ብቻ አይደለም፣ ምናልባትም ወደ ግጭትም ሁሉ ሊያመራ ይችል ይሆናል። ሚዲያውን ተከትሎ ህብረተሰቡ እሱን እየሰማ የሚሄድ ከሆነና ሚዲያው ደግሞ ባልተፈለገ መልኩ ስሜት ላይ አትኩሮ የሚዘግብ ከሆነ አደጋም እንዳለው እገነዘባለሁ። ሚዲያው ከ1983 ዓ ም ከነበረበት ነፃነት ከሚታይበት የጫጉላ ጊዜ በተለያዩ ምክንያቶች ወጥቶ ወገንተኝነት የሚታይበት ዘመን ውስጥ ገብቶ እንደነበርም ረዳት ፕሮፌሰር ጌታቸው በውይይቱ አብራርተዋል። ነገር ግን አሁን በፖለቲካ ለውጡ ሚዲያው ያገኘውን እድል በድጋሚ እንደማያጣው ተስፋ እንደሚያደርጉም ለአሜሪካ ድምፅ ተናግረዋል። ተስፋው ደግሞ በፖለቲካል ኢኮኖሚውም በብዙ አካባቢዎች በሚደረጉ ለውጦች የታቀፈ ስለሆነ ከዴሞክራሲው አንጻር በምታይበት ጊዜ ምዳሩ የሰፋ ስለሆነ ሚዲያ ሚዲያና ዴሞክራሲ ደግሞ በጣም ተቀራራቢ ስለሆኑ ይሄ በምዳሩ መስፋት ለሚዲያውም ያመጣው ተስፋ ከዚህ ቀደም እንደነበሩት ብልጭ ብሎ እንደሚጠፋ አይመስለኝም፣ ሳስበው ቀጣይነት ያለው ይሆናል። ይሄን እድል ልናጣውም አይገባም። ማለት መንግስት እንደሱ አይነት ፍላጎትም ቢያሳይ ህብረተሰብ የተማረው በቂ ትምህርት ስላለ እስከዛሬ ያንን መፍቀድ የለበትም ብዬ ነው እምለው መጠየቅ እንዲሆን ጫና ማሳደር ሁሉ ይጠበቅብናል ወደኋላ የማፈግፈግ ምልክት ካሳየ መንግስት ከስህተቶቹ የተማረው ሚዲያውም ጭምር ይመስለኛል በስሏ የጋዜጠኝነት መምህሩ አቶ ዳግም ደግሞ ወዳለፈው ዘመን ላለመመለስ ሚዲያው ከፍተኛ ኃላፊነት አለበት ይላሉ እንግዲህ አንድም ጋዜጠኞቹ የሙያ ስነ ምግባራቸውን ሳይጠብቁ እየሄዱ ለመንግስት አፈና እንደ ምክንያት ከሆኑ እንደ ሰበብ ከሆኑ ይሄንን እድል ልናጣው እንችላለን። ግን እነሱ ሰበብ እንኳን ሳይሆኑ መንግስት የባህሪ ለውጥ አምጥቶ ሚዲያው እኔን በመተቸቱ ምክንያት የፖለቲካ ቅቡልነት አጣለሁ ብሎ ካሰበ መልሶ እንደ ቀደሙት ሁለት መንግስታት ሁሉ ሚዲያውን ሊገድበው ይችላል ማለት ነው። ይሄ ይሄ ያሰጋል። በውይይቱ መነሻ ሀሳብ ላቀረቡት ረዳት ፕሮፌሰር ጌታቸው ድንቁ ደግሞ ሚዲያው ወደፊት በመራመድ ማህበራዊ ኃላፊነቱን እንዲወጣ መንገዱን የሚያደላድሉት መንግስት ራሱ፣ ሚዲያው፣ ህብረተሰቡና የጋዜጠኝነት ትምህርት ቤቶች ናቸው። ለአሜሪካ ድምፅ ሬዲዮ ግርማቸው ከበደ አዲስ አበባ። ግርማቸውን፣ ላደረሰን ዘገባ እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በወላይታና በሲዳማ መካከል እርቀ ሰላም የማውረድ እንቅስቃሴ መቀጠሉን ባለፈው ሳምንት ዘገባ ዘጋቢያችን ከአዋሳ አድርሶናል። በወላይታና በሲዳማ ብሔር ተኮል ብሔር መካከል እርቀ ሰላም እንዲወርድ እየተደረገ ነው። የወላይታ ሀገር ሽማግሌዎች በግጭቱ የተጎዱ የሲዳማ ተወላጆችን ሐዋሳ በመሄድ በባህላዊ ስርዓት እንዳጽናኑ ዘጋቢያችን አድርሶናል። ዮናታን ዘብዲዮስ ሁኔታውን በተከታዩ ዘገባ ይዳስሰዋል። ባለፈው ሰኔ ወር በሐዋሳ ከተማ የተፈጠረው ግጭት ለዘመናት አብረው በኖሩ በወላይታና በሲዳማ ህዝቦች መካከል አለመተማመንና እርስ በርስ መጠራጠር እንደፈጠረ ታዛቢዎች ይናገራሉ። በግጭቱም ከሰው ልጅ ህይወት ህልፈት እስከ ቁሳዊ ሀብት ድረስ ጉዳት ደርሷል። በግጭቱ ማግስት ሐዋሳ ከተማ የመጡ የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ የአገር ሽማግሌዎች በባህላዊ መንገድ እርቅ እንዲያወርዱ ኃላፊነት ሰጧቸው ነበር። በዚህ መሰረትም የወላይታና የስዳማ ሀገር ሽማግሌዎች ከገለልተኛ አስታራቂ ኮሚቴ ጋር በመሆን በሁለቱ ህዝቦች መካከል ባህላዊ ስርዓት ተከትሎ እርቅ ለማውረድ እየጣሩ ነው። በአዋሳ ከተማ በነበረው ግጭት የተጎዱ የወላይታ ብሔር ተወላጆችን የስዳማ ሀገር ሽማግሌዎች ወላይታ ሶዶ ከተማ ድረስ በመሄድ አጽናንተዋል። የወላይታ ሽማግሌዎች ደግሞ ትናንት ወደ አዋሳ በመምጣት ከስዳማ በኩል ቤተሰቦቻቸው የሞቱባቸውን ጠይቋቸዋል። የወላይታ ሸማግሌዎች እንዳሉት የተጎዱ ቤተሰቦችን መጠየቅና ባህላዊ የማጽናናት ስራ ባለፈው በሂዳር ወር ከህዝብ ጋር የተደረገው የእርቀ ሰላምና የይቅርታ ስርዓት አካል ነው። በግለሰቦች መካከል የሚፈጠሩ ግጭቶችም ወደ ብሔር ግጭት እንዳይቀየሩ ጥረት መደረግ አለበት ብለዋል። በገበያ፣ በኳስ ሜዳ፣ በተለያዩ መሰብሰቢያዎች ብዙ ሰዎች ባሉበት ስፍራ አንዱ ከአንዱ ጋር ሊጋጭ ይችላል። ግን ያ ግጭት ብሔረሰብን ሊነካው አይገባም። የእንትናና እንትና ጉዳይ አድርጉ እንጂ የስዳማና ወላይታ ብሔረሰብ ጉዳይ ነው ብላቸው አታንሱ። በአጠገብ ያላቸውን ሰዎች እንኳን ደስ አለ፣ እንኳን ደስ አለሽ፣ እንኳን ለዚህ ቀን አበቃሽ፣ አበቃህ ተባባሉ። ከጨባበቱ፣ በእውነት ተሳሳሙ። እንደው ቅድ ካላላቸው ዳይብሱ ብላቸው ሰውነት ከሰውነት ጋር ይገናኝ። የወላይታና የስዳማ ዝምድና ከቀድሞ ይልቅ የጠነከረ ይሆናል ስሉም ተናግረዋል። የስዳማ ሽማግሌዎችም እኛ ተለያይተን ማናውቅ ተከባብረንና ተወራጅተን ለዘመናት አብረን የኖርን አንድ ህዝቦችን ብለዋል። ፍቅሩ ደግሞ ይቀጥላል፣ አንድነታችን ይቀጥላል። ስዳማን ወላይታንም ይባርክ፣ ኢትዮጵያን እግዚአብሔር ይባርክ። ላለው አመሰግናለሁ። በግጭቱ ቤተሰቦቻቸው የሞቱባቸው ተጎጂዎችም የስዳማና የውላይታ ህዝብ ከጎናችን አልተለያችሁምና ምስጋናችን የላቀ ነው ብለዋል። የውላይታ ሸማግሎች ሀዘናችን ተሰምቷቸው መጥተው ስላጽናኑን ሀዘናችን ደረስተናል ወንድማማቾች ህዝቦች ነንና ፍቅራችንና አንድነታችን ይሻለናል ሲሉም ተደምጠዋል። ሶምያ ደረጀ ዳሴዮ ባሰያ ቀባለያ ቡርሰ ባታላ ኪታና ቡርሲ ወራዳ ኬሞ ቴነ ፍቼተ ዙረራ ሎሞ ቤትሬና ማቴዎስ ደረጀ ናኒያ Hakko kovi çol olsun diye tam bu mano filet akawa ya gobadi mangiste noha mangiste olsun olsan noha sagale taraf olun noha dogo te ana ima filet በግጭቱ ባለቤታቸውን እንዳጡ ተናግረው የደረሰባቸው ጉዳት ከባድ መሆኑን ገልጸዋል። ያጋጠመኝ ፈተና ብዙ ነበር። ከጎን ያልተለዩ ሁላችሁንም እጅግ አርጌ ያዝ አመሰግናለሁ። አሁን ቢሆን ስዳማ ቢሆንም፣ ወላይታ ቢሆንም ከልጆቼ ጎን እንዳትለዩኝ አደራ ይዳለሁ ይሁን እንጂ ከሁለቱም ብሔር ተወላጆች የተደረገልኝ ድጋፍ አጽናንቶኛል ነው ያሉት። እንደ ወትሮ አንድ ሆኖ መኖር አለባቸው። አብረን ያለነውን ህዝብ ናቸው። እኛም አብረን ያለነው ፍቅር አለን። አሁንም እየጠየቁን ያሉት ህዝብ ናቸው። ስዳማ ህዝብ ጋር ችግር የለም። አብረን ያለንን ህዝብ ነን። እኔም ቢሆን ከነሱ ጋር አብረን ያለው ምሰራው ከነሱ ጋር ነው። የወላይታ ዞን አስተዳዳሪ አቶ ዳገቶ ኩምቤ በሽማግሌዎች የተጀመረው እርቅ ሰላምና የይቅርታ ፕሮግራም እስከ ወጣቶችና ህዝብ ይወርዳል ብለዋል። ከዚህ በፊት በሁለቱ ብሔሮች መካከል የተፈጠረውን ግጭት በሰላማዊ መንገድ ለመፍታት በተደረገው ጥረት አስታራቂ ኮሚቴዎች፣ ከሁለቱም ብሔር የተመረጡ ሃይማኖት አባቶች፣ የአገር ሽማግሌዎች ጉዳዩን ሰላማዊ በሆነ መንገድ እንዲፈታ ሲያደርጉ ቆይቷል። ይሄ ሰላም ዘላቂ እንዲሆን እስከ ቀበሌ እስከ መንደር ድረስ ወደ ህዝቡ ጋር በመውረድ የሰላም ጥቅም ያው እንግዲህ ህዝቡ በጣም ይረዳል። በዚህ ልክ በመስራት ዘላቂ እንዲሆን ማድረግ ይቻላል። በዚህ ልክ እንግዲህ የተለያዩ መድረኮች ከዚህ በኋላም የሚቀጥሉ ነው የሚሆኑት። ይሄ ከሟች ቤተሰብ ጋር የተደረገ መድረክ ነው። ቀጣይ ከወጣቶች ጋር የምናደርገው መድረክ ይኖራል። ቀጣይ እስከ ቀበሌ የሚወርድ የህዝብ መድረኮች አሉ። بذلك ለመስራት ነው እየታቀደ የስዳማ ዞን አስተዳዳሪ አቶ ቃረጫ ውቻ በበኩላቸው የወላጅተና የስዳማ ህዝብ ሰላም ፈላጊ ነው፣ ይህንን ለማረጋገጥ በቀጣይነት እንሰራለን በማለት ተናግሯል። ህዝቡ ይህን ዳር ከማድረስ አኳያ ከሰላም ተጠቃሚ እንጂ ተጎጂ አይደለም። ሰላም ስደፈርስ አስቀድሞ የሚጎዳ ህዝቡ ነው። ይህን ስለሚያውቅ ስለሚገነዘብ ነው ይሄ እርቀ ሰላም ፈጥኖ እንዲካሄድ ህዝቡ ባደረገው ብርቱ ጥረት እና በጎ ፍላጎት ነው ይሄ ሰላም አሁን ወደደረስንበት ደረጃ የደረሰው። ይሄ ተጠናክሮ እንዲቀጥል በየደረጃው ያለው አዋቂ፣ ወጣት፣ ሽማግሌ ትልቅ ኃላፊነትና ድርሻ አለው። ሰላም ከምንም በላይ አስፈላጊ መሆኑን በመረዳት ወጣቶች ለሰላም ዘብ እንዲቆሙ አቶ ቃረ ጠይቀዋል። ሰላምን ከማረጋገጥ አኳያ አሁን የመጣውን በሀገራችን እየታየ ያለውን የለውጥ ፍላጎትና አካሄድ የሚቃረኑና የሚቃወሙት በየጊዜው የሚያመጡትን ትንኮሳ በተለይ ወጣቱ ጎልብቶ ተጠናክሮ መቀጠል ይኖርበታል። ይህንን ዳር ከማድረስ አኳያ ወጣቶቻችን ትልቅ ኃላፊነትና ሚና አላቸው። ይህንን በተገቢው እንዲወጡ፣ ተጠናክሮ እንዲቀጥሉ በዚያው አጋጣሚ ጥሪን ማስተላለፍ ፈልጋለሁ። የባህላዊ እርቅ ስነ ስርዓት አካል ነው በተባለው በቡሉኮ መለባበስ የትናንትናው የእርቀ ሰላም ፕሮግራም ተቋጭቷል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሀዋሳም። ዮናታንን፣ ላደረሰን ዘገባ እናመሰግናለን። አድማጮች፣ ከዚህ ቀደም እንደነገርናችሁ በቅርቡ ጋቢና ቪኦኤ በአዲስ ፕሮግራም ተመልሶ ይመጣል። የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። ሞክቤል ያበሮ ፕሮግራማችንን ሲያቀናብርልን ነበር። በተከታዩ ዜማ እንሰናበታችኋለን። መልካም ምሽት። በነገው ጉዞ እንገናኝ።